በኢትዮጵያ የተከናወነውን እና እየተከናወነ ያለውን በተለይ የመሰረተ ልማትን እድገት በመመለከት በውጭ ዓለም የንግዱን ማህበረሰብ ትኩረት እየሳበ መምጣቱ ግልጽ ነው። በዚህ መነሻነት ወይዘሮ ኤማ ዋድስሚዝ የእንግሊዝ የንግድ ኮሚሽነር የሀገራቸውን የባለ ሀብቶች ቡድን አስከትለው በኢትዮጵያ አየር መንገድ እየተስፋፋ ያለውን የመንገደኛ አዲስ የማስተናገጃ ስራዎችን ጎበኙ። ኮሚሽነሯ የጉብኝታቸውን ዓላማ ገልጸዋል። የሀገሬ የንግድ ኮሚሽነር እንደመሆን መጠን ከመንግስቴ ከአምራች ኩባንያዎች ጋር በመሆን በአፍሪካ በዘርፉ ያለውን ከተመለከትኩ በኋላ ተመልሼ ወደ ሀገሬ ሁኔታውን መግለጽ ይጠበቅብኛል። ስለዚህ እዚህ ከኩባንያ ባለቤቶቻችን ጋር አብሬ መገኘቴን ወድጀዋለሁ። ከፍተኛ የቴክኒክ ባለሙያዎች ስለሚገኙበት ከኢትዮጵያ አየር መንገድ ጋር የምንተባበርበትን አቅጣጫ ለመፈተሽ ነው። በአየር መንገዱ ከአባሎቻቸው ጋር ሆነው ጉብኝቱን ካከናወኑ በኋላ ግንዛቤያቸውን አስጨብጠዋል። መቼም የተመለከት ነው ዓለም አቀፍ ደረጃውን የጠበቀ ከፍተኛ ራዕይ ያለውን የአየር መንገድ ነው የተመለከት ነው። በተጨማሪ ደግሞ በኢትዮጵያ የመጨረሻውን አስርትን ዓመት እንኳን ብናይ ሀገሪቱ ከፍተኛ መጣል ዓመታዊ እድገት እያስመዘገበች ነው። ዘርፈ ብዙ እድገት ስለሚታይ ጥራት ያለውን ምርት ላይ በማተኮር ከኢትዮጵያ ጋር ለወደፊት እድገቷ ላይ ተባባሪ እንሆናለን የሚል ግምት ላለን። በዚህ መሰረት በእንግሊዝ መንግስት በኩልም ሆነ በባለ ሀብቶች ጎራ በኢትዮጵያ የሚያበረታታ ሂደት እንደተመለከቱ እንግዳው ወይዘሮ ኤማቫን ስሚዝ በማጠቃለያቸው ገልጸዋል። ኢትዮጵያ የምወዳት ሀገር ናት። በአፍሪካ በርካታ ስፍራዎችን ተዛውር ያለሁ ብዙ የኩባንያ ባለቤቶች የሚጫወቱትን ሚናት ተመልክቻለሁ። ኢትዮጵያ ታሪካዊ ሀገር ናት። የዚህ አካል መሆንን ይሻሉ። ባለፈው ጊዜ መጥቼ ነበረ። በርካታ መሰረት ልማቶች በግንባታ ላይ እያሉ አይቻለሁ። እዚህ ይህን የሚያክል ደንበኞችን የሚያስተናግድ በመጠናቀቅ ላይ ያለውን ግንባታ ስመለከት በይበልጥ ኢትዮጵያ የሰራችው ላይ የእኛ አስተዋጽኦ ምን ሊመስል እንደሚችል ነው። ኢትዮጵያ ውስጥ የተገነዘብኩት ፍላጎት መኖሩን ብቻ አይደለም። ሀገሪቱ ከአመት ወደ አመት እድገት እያሳየች ያለውን በቀላሉ በአይን የሚታይ ነው። አሁን በዓለም እየተነገረ ያለው እድገቱ ብቻም አይደለም፣ አብሮ ለመስራት እድል መኖሩ ነው። በርካታ የእንግሊዝ ኩባንያ ባለ ሀብቶች እየተደነቁ ነው። አብሮ ከኢትዮጵያ ጋር ለመስራት የጓጉበት መድረክ ነው። ይዛቸው ተድላይ ለጊዮርጊስ፣ ለዲ ደብሊው ዘገባ ከአዲስ አበባ